ኤደንንና እንግዳዋን ውድነህ ዋቆን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በቀጣይ የወጣቶችን ስብዕና በመገንባት ዙሪያ እንቅስቃሴ የሚያደርግ ቡድን እንግዳ አድርገን ጋብዘናል። ቅን ቡድን ይሰኛል። ወጣቶች ዝንባሌያቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ቡድን ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለምንም ክፍያ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ ለአዲስ አበባ ወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ተያያዥ ጉዳዮች ላይ ሀብታሙ ስዩም የቅን ቡድን አባል ከሆነው ከነጻነት ዘነበ ጋር በማህበራዊ አውታር በኩል ተወያይቷል። ውይይታቸው ቅን ቡድን መቼ ተቋቋመ? ቡድኑን ለመመስረትስ ምክንያት የሆናችሁ ምንድን ነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል። ጤና ስጥልኝ ነጻነት ዘነበ ባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት፣ ምን እንስራ እያለን መጽሐፎችን እያነበብን እና እየተወያየን አዳር ፕሮግራም ሮብሮ በማድረግ የሀገር ፍቅር ስሜት ነው የጀመረው። ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት? ጥሩ። ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታ ቤዝ አለን። ስለዚህ እነሱን ፎሎ እናደርጋለን። ኮች መድበን ኮቾች አሉ የሰለጠኑ እነሱ እየተከታተሉ በተጨባጭ በገንዘብ፣ በቤተሰብ ህይወት፣ በሪሌሽንሽፕ፣ በመንፈሳዊ ህይወታቸው ት በራዕይ በአላማቸው፣ በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋ ዜና አለን እዛ ላይም ቴስቲሞኒዎችን፣ ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው። የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ? በጣም ጥሩ እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው። ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹዋሊ የቡድናችን ራዕይ ባለ ራዕይ ቅን፣ ጤናማ እና ባለጸጋ ትውልድ ማፍራት የሚል ነው። በ2024 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድሊስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው። ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ? እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ፣ የራሳችንን ምስክርነት እየሰጠን ይህን ስለጠንኩ እንዴት ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን፣ ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው፣ ገንዘብ የሌላቸው፣ በጀት የሌላቸው ድርጅቶች፣ የመንግስት፣ የግል፣ ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን፣ ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ካሰለጠናቸው የሚመለከታቸው አካላትም በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝ ነው። ተጨባጭ የሆነ የለውጥ መንገድ ነው ማለት ነው። በቀጣይ ጊዜ ልትሰሯቸው ስላቀዳችኋቸው ጉዳዮች ውስቲ ደግሞ ነጻነት አጋራን ምንድን ነው ህልማችሁ? እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ፣ እስከ 2024 ዓ ም ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው አሰልጥነን ከዚያ ውስጥ አንድ መቶ ሺህ የሚሆኑትን አስር በመቶዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለአንድ መቶ ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከአስር ሚሊዮን በላይ የስራ እድል እንፈጥራለን በቅን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ ሶስት ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏት እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቬኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው። ሀብታሙንና እንግዳውን ነፃነት ዘነበን እናመሰግናለን።